በጎርጎረሳዊው የዘመን ቀመር በመካከለኛው ምስራቅና በሰሜን አፍሪካ አንዳንድ አረብ ሀገሮች የተካሄደውን የአረባ አብዮት ተከትሎ በሶሪያ የተቀሰቀሰው ጸረ መንግስት ተቃውሞ ወደ እርስ በርስ ጦርነት ከተሸጋገረ እነሆ ስድስት ዓመታትን አስቆጥሯል። ከጦርነቱ በፊት የ11 ሚሊዮን ሰዎች መኖሪያ የነበረችው ሶሪያ የተረጋጋ ሰላም ያላት በኢኮኖሚ አቅሟም ቢሆን መካከለኛ ገቢ ካላቸው ሀገራት ተርታ የምትመደብ ነበረች። ላለፉት 17 ዓመታት ስልጣን ላይ በሚገኙት በበሽር አል አሳድ መንግስትና ነፍጥ ባነሱ ተቃዋሚ ኃይሎች መካከል በሚደረገው ጦርነት ሳቢያ ግን በየዕለቱ በቦንባረር የምትታረስ ህፃናት የሚሞቱባት ዜጎቿም ህይወታቸውን ለማትረፍ ጥለዋት የሚሸሹ ወደ ፍርስራሽነት የተቀየረች ሀገር ሆናለች። ሀገሪቱን ከገባችበት ቀውስ ለማውጣት በተቀናቃኞቹ ኃይሎች መካከል በተደጋጋሚ የሰላም ድርድር ለማካሄድ ተሞክሯል። በትናንትናው ዕለትም የመንግስትና የተቃዋሚ ኃይሎች ተወካዮች ለመጀመሪያ ጊዜ ለድርድር ፊት ለፊት ተገናኝተዋል። በዛሬው ዕለትም የሰላም ድርድሩ በተናጠል መጀመሩ ከወደ ጀኔቫ ተሰምቷል። ከሶስት ዓመታት ወዲህ የመጀመሪያ ነው የተባለው ይሄው የቀጥታ የሰላም ድርድር በተባበሩት መንግስታት ሸምጋይነት የሚካሄድ ሲሆን በመንግስት በኩል አምባሳደር በሻሃል ጃፍሪ በተቃዋሚ ኃይሎች በኩል ደግሞ ነስሪ አልሐራሪ ዋነኛ ተደራዳሪዎች ሆነው ቀርበዋል። መቀመጫቸውም በሩሲያና በግብጽ ያደረጉ እንዲሁም በጄኔቫ ስዊዝ የሚገኙ ሌሎች የተቃዋሚ ቡድኖች በድርድሩ ለመሳተፍ ቢፈልጉም በምህፃሩ ኤንኤችሲ የተባለው የተቃዋሚ ቡድኖች ከፍተኛ ተደራዳሪ ኮሚቴ ግን በሰላም ንግግሩ ብቸኛው የአማጽያን ተወካይ ሆኖ ቀርቧል። ውይይቱ ከአሁን ቀደም ከተደረጉት ሶስት የሰላም ድርድሮች በቀጥታ ፊትለፊት ተገናኝቶ በመነጋገር ረገድ የመጀመሪያና በሀገሪቱ እየተካሄደ ያለውን ጦርነት ለማስቆም በአንዳንዶች ዘንድ ተስፋ የተጠለበት መሆኑ ተመልክቷል። በተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ እስቴፋን ዲሚስትራ የሁለቱ ወገኖች ዋና አደራዳሪ ናቸው። እሳቸው እንደሚሉት ጦርነቱን ለማስቆም የተናጠል ስራ አያዋጣም። አሁን የሶሪያና የህዝቦቿን ፍላጎት ስለመጠበቅ እናስብ። አብረን እንስራ። ቀላል እንዳልሆነ አውቃለሁ። ነገር ግን ይህን ዘግናኝ ግጭት ለማስቆምና የሀገሪቱን ሉዓላዊነትና አንድነት በሰላም መሰረት ላይ ለመጣል አብሮ መስራትን መሞከር አለብን። የሱሪያ ተቃዋሚ ቡድኖች ዋነኛ ተደራዳሪ ነስሪ አልሐራሪ በበኩላቸው ውይይቱ የፖለቲካ ሽግግር ላይ ማተኮር አለበት ይላሉ። ስቴፋን ነገሩን የምር የሚወስዱት ከሆነ በአጀንዳው ውስጥ ቀዳሚ ርዕሰ ጉዳይ ስለሆነው በሱሪያ ሕዝብ ዘንድ ተቀባይነት ያለው ፖለቲካዊ ሽግግር ማድረግ ላይ ማተኮር አለባቸው። ድርድሩ ተስፋ የተጣለበትን ያህል በሀገሪቱ የሚታየው የማያቋርጥ ጥቃትና ሞት ጥላ እያጠላበት ነው ያሉም አልታጡም። የሰላም ድርድሩ እየተካሄደ ባለበት በዛሬ ዕለት እንኳ የ42 ሰዎችን ሕይወት የቀጠፈ የአጥፍቶ ጠፊዎች ጥቃት መፈጸሙ ድርድሩን በጥያቄ ምልክት ውስጥ ከቶታል ተብሏልም። በሶሪያ ጦርነቱ እስካሁን በመቶ ሺህ የሚቆጠሩ ሰላማዊ ሰዎችን ህይወት ሲቀጥፍ ከስድስት ሚሊዮን በላይ ሰዎችን በሀገር ውስጥ ከቤት ንብረታቸው አፈናቅሏል። ሶስት ሚሊዮን የሚጠጉ ሰዎች ደግሞ ሀገር ጥለው ተሰደዋል።